በኢትዮጵያ ሶማሌና በኦሮሚያ ክልሎች አዋሳኝ ድንበሮች ላይ ግጭቶች ተቀስቅሰው የሰዎች ሕይወት መጥፋቱን በሺዎች የሚቆጠሩ ከቀያቸው መፈናቀላቸውን ስንዘግብ ቆይተናል። በወቅቱም ለወራቶች የዘለቀውን ግጭት ለማብረድ ከፌዴራል መንግስት በኩል ችለተኝነት ታይተዋል የሚል ትችቶች ተደምጠዋል። በመስከረም ወር መግቢያ አካባቢ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግጭቱ ወዳለበት ስፍራ የፌዴራል ፖሊስና የመከላከያ ሰራዊት ኃይልን እንደሚልኩና ግጭቶቹን ለማብረድም እንደሚሞክሩ ተናግሮ ነበር። በዚያው ሰሞንም ጠቅላይ ሚኒስትሩ ግጭቱ በተከሰተባቸው የኢትዮጵያ ሶማሌና የኦሮሚያ ክልል የሚወክሉ ሽማግሌዎችን ጠርቶ አነጋግረው ነበር። በጊዜውም በሁለቱ ክልሎች ያሉት የመገናኛ ብዙኃን የሚያሰራጩት ፕሮፓጋንዳ እየጎዳን ነው በማለት ጠቅላይ ሚኒስትሩ በሬዲዮ በቴሌቪዥንና በማህበራዊ መገናኛ ዘዴዎች ይህን የሚያደርጉ ግለሰቦች በሕግ እንደሚጠየቁ እንዲህ ነበር ያሳሰቡት። ቅደም እንዳልኳችሁ ህዝቡ እንዳይረጋጋ ከሚያደርጉ ነገሮች አንዱ የሁለቱ መንግስታት ሚዲያ አካላት የሚያሰራጩት የፕሮፓጋንዳ አካሄድ እየጎዳን ያለው። አሁን አብረን ከተወያየንበት ሰዓት ጀምሮ ማንም ሰው ሁለቱን ህዝብ ሊያጋጭ የሚችል ወይም ሊያነሳሳ ለግጭት ሊያነሳሳ የሚችል የሚዲያ ወይም ደግሞ የቴሌቪዥንም ሆነ የሬዲዮም ሆነ የማህበራዊ ሚዲያ የሚባለውም ሆነ የሚጠቀም አካል ካለ የፌዴራል መንግስት በህግ ይጠይቃል ያልኩት ከዚህ ተነስቶ ነው። እንዲያም ሆኖ አሁንም በክልሎቹ አዋሳኝ ድንበሮች ላይ ለተከሰተው የግጭት መነሻም ሆነ አሁንም የቀጠለውን አለመረጋጋት በተመለከተ ሁለቱም የክልሉ መስተዳደሮች አንዳቸው በሌላቸው ላይ ጣት መጠቋቋም ቀጥለዋል። ባለፈው ሳምንት የሶማሌ ክልል የኮሚኒኬሽን ቢሮ በድረገጻቸው ላይ የኦሮሚያ ክልል የኢትዮጵያን ሶማሌ መሬት በኃይል ለመውሰድ ፈልገዋል፣ የሶማሌላንድና የሶማሊያ ወደብን በመጠቀም ጦር መሳሪያ ለማስገባት እንደሚፈልግ የፌዴራል ስርዓቱን ማተራመስ ፈልጓል የሚልና ተያያዥ ዝርዝር ክስ አስነብበዋል። የፌዴራል የኮሚኒኬሽን ጉዳዮች ጽፈት ቤት በበኩሉ ትላንት ባወጣው መግለጫ ይህ የተሰራጨው መረጃ መንግስት ያስቀመጠውን አቅጣጫ የምቃርንና ዲሞክራሲያዊ ስርዓቱን ከሚያራምድ ማንኛውም አመራር የማይጠብቅ ነው በማለት ተችቷል። የሁለቱም ክልል የኮሚኒኬሽን አመራሮች ማህበራዊ መገናኛ ዘዴዎችን በመጠቀም ሲወነጃጀሉ ታዝቢ ያለው የሚለው የድረ ገጽ ጸሐፊ በፍቃዱ ኃይሉ የክልሎቹ መንግስታት የሚነጋገሩ አይመስሉም፣ መንግስት መከፋፈሉም ማሳያ ነው ስል ለዶችቤሌ አስተያየቱን ሰጥተዋል። የኮሚኒኬሽን ጉዳዮች ያወጣውን መግለጫም በተመለከተ እንዲህ ይላል። ከዚህ በፊት እንግዲህ እኔ በማስታውሰው ደረጃ የፌዴራል መንግስቱ የክልል መንግስት ላይ መግለጫ ሲያወጣ፣ ወይም የዛ አሰራር ላይ መግለጫ ሲያወጣ አይቼ አላውቅም እና ይሄ ነገር የተለመደም አይደለም እና ምናልባት ከዚህ በፊት ችግሮች ስላልተፈጠሩ አይመስለኝም እንደዚህ መግለጫ ሲያወጣ የቀረው፣ ግን ውስጥ ለውስጥ ለመፍታት እየሞከሩ ከርመው ነው። ምክንያቱም ብዙ ነገሮች በፓርቲ ዊዝን ፓርቲ እንጂ በገቨርንመንት በኢንስቲትዩሽን ደረጃ የሚሰራ አይደለም፣ በልማዳዊ አሰራር ማለት ነው ስለዚህ ምናልባት በውስጥ በኩል ሊጨርሱ ሞክረው ስላልተሳካላቸው ከዚህ በፊት የተፈጠረው ድጋሚ ነው አሁን መስከረም ሀያ ሶስት የተፈጠረው እንጂ ስምንት ዘፈርስ ማለት ነው። ስለዚህ ለዛ በውስጥ በኩል ለመጨረስ ሞክረው ያስያቅታቸው በይፋ መግለጫ አውጥተው ሊሆን ይችላል የሚል ግምት ነው ያለኝ። በዶይቸ ቬሌ የወትሳፕ ገጽ ላይ በተመሳሳይ መንግስት ያወጣውን መግለጫ በሚመለከት ስማቸውን ሳይጠቅሱ አስተያየታቸውን የላኩልን አሉ። አንድ ግለሰብ መግለጫው በጣም የዘገየ መግለጫ ነው ሲሉ፣ ሌላኛው ደግሞ ይህ የመንግስት መግለጫ አልኩ ከማለት በስተቀር አንዳች ለውጥ አያመጣም ብለዋል። የፌዴራል ኮሚኒኬሽን ያወጣው ማስጠንቀቂያ ትርጉም የለውም ለምን ብትሉ ለግጭቱ መንስኤ የፌዴራል እጅ አለበት የሚል ትችትም የሰነዘሩ ይገኙበታል። በክልሎቹ መንግስታት በኩልም ሆነ ከፌዴራል የኮሚኒኬሽን ጽህፈት ቤት አመራሮች የበለጠ ማብራሪያ ለማግኘት ያደረግነው ሙከራ አልተሳካም።